ማነ ማነኝ? አጨብጫቢ ነኝ። በስተግራ ፈዟል፣ መሃል ላይ ጥሩ ነው። አዲስ አጨብጫቢ መልቷል፣ በስተቀኝ ምንአይልም። ክዝል ለመጣው ለሄደው አጨበጭባለሁ፣ ገና ለሚመጣው ተዘጋጀቻለሁ። ሰው ይታዘበኛል፣ እኔ መጫውቃለሁ። በሄድኩበት ቦታ አጨበጭባል። ማነኝ? ማነኝ አጨብጫቢ ነኝ! ማነ ማነኝ Working. I can't be you